You're with SBS Radio. Find more great stories in your language at sbs.com.au. የጤና <laughs> ባለሥልጣናት የኮሮና ቫይረስ ወረርሽኝ ቪክቶሪያ ውስጥ እየቀነሰ እንደሚሄድ ተስፋቸውን እየገለጹ ነው። የብልጽግና ፓርቲ ሥራ አስፈጻሚ ኮሚቴ ስብሰባ እየተካሄደ ነው። የሚሉት ግንባር ቀደም ርዕሰ ዜናዎቻችን ናቸው። ቪክቶሪያ ውስጥ በዛሬ ዕለት 282 ሰዎች በኮሮና ቫይረስ ሲያዙ 25 ህይወታቸውን አጥተዋል። ለህልፈተ ህይወት ከበቁት ውስጥም 22ቱ የአረጋውያን መጦሪያ ተጠዋሪዎች የነበሩ ናቸው። የዛሬው ህልፈተ ሕይወት በአገር አቀፍ ደረጃ በኮሮና ቫይረስ የሞቱ ሰዎችን ቁጥር ወደ 421 አድርሶታል። ፕሪምየር ዳንኤል አንድሩስ የማኅበረሰብ አባላት ወረርሽኙ እንደሚቀንስ ተስፋ ሊያደርጉና መጪው ቀን አዋኪ ሊሆንም እንደሚችል ልብ እንዲሉ ሲያስገነዝቡ በዚህ የዝግታ መውረድ የቸልተኝነት ስሜት እንዲኖር ልንፈቅድ አይገባም። ይህ ልዕለ ማራቶን ነው። በየዕለቱ በየቀኑ ወደፊት መግፋት ይገባናል ብለዋል። ምንም እንኳን በሪጂናል ቪክቶሪያ የቫይረሱ መስፋፋት ስክነት ቢያሳይም የጂሎንግ ባላራትና ቤንዲጎ ነዋሪዎች ምርመራ እንዲያካሂዱ ባለሥልጣናቱ እያበረታቱ ነው። የብልጽግና ፓርቲ ሥራ አስፈጻሚ ኮሚቴ በዛሬው ዕለት ስብሰባዋን ጀምሯል። ሥራ አስፈጻሚ ኮሚቴው ከየክፍላት አገራቱ የደረሱትን የፓርቲ ሥራ ሪፖርቶች ገምግሞ እንደሚወያይ የፓርቲው መሪ ጠቅላይ ሚኒስትር አብይ አህመድ ገልጧል። ፓርቲው በሪፖርቶቹና በወቅታዊ የአገሪቱ ጉዳዮች ላይ ከመከረ በኋላ ውሳኔዎችን ያሳልፋል። በደቡብ አውስትሬሊያ ሁለት የባህር ማዶ ተመላሾች በኮቪድ-19 መያዛቸውን የደቡብ አውስትሬሊያ የጤና ባለሥልጣናት አስታውቀዋል። ተመላሽ መንገደኞቹ ወደ ደቡብ አውስትሬሊያ የመጡት ከህንድ ሲሆን አንዲት ሴትና ፍቅረኛዋ ሁለቱም የቫይረሱ ተጠቂ መሆናቸው ተመልክቷል። ይህንኑ ተከትሎም ተመላሽ መንገደኞቹ ያረፉበት ሆቴል ሠራተኞች ወደ ወሸባ እንዲገቡ ተደርጓል። የቪክቶሪያ መንግሥት በኮሮና ቫይረስ ወረርሽኝ ሳቢያ ከተጣሉ ገደቦች ጋር ተያይዞ ለሚከሰቱ የቤት ውስጥ ጥቃቶች መደገፊያ እንዲሆን 20 ሚሊዮን ዶላርስ መድቧል። በቤት ውስጥ ጥቃት ሳቢያ እርዳታ የሚሹ ወንዶች ቁጥር ባለፉት አራት ሳምንታት በ11 ፐርሰንት ከፍ ብሏል። ዜናውን ከማጠቃላችን በፊት ርዕሰ ዜናዎቹን ደግመን እናሰማለን። የጤና ባለሥልጣናት የኮሮና ቫይረስ ወረርሽኝ ቪክቶሪያ ውስጥ እየቀነሰ እንደሚሄድ ተስፋቸውን እየገለጡ ነው። የብልጽግና ፓርቲ ሥራ አስፈጻሚ ኮሚቴ ስብሰባ እያካሄደ ነው የሚሉት ግንባር ቀደም የርዕሰ ዜናዎቻችን ነበሩ።